the voice of America የፕሬዚደንት ዶናልድ ትራምፕ የግል ጠበቃ ቢሮ እንዲበረበር የፍርድ ቤት ማዘዣ አውጥተው ወራንቱን ተፈጻሚ ባደረጉት ልዩ መርማሪ ሮበርት ማለር እርምጃ ፕሬዚደንቱ በብርቱ ቢቆጡም የማባረር ሐሳብ እስካሁን አለማንጸባረቃቸው እየተነገረ ነው። ማይክል ብራውን ያጠናቀረው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። በጠበቃቸው ማይክል ኮኸን ቢሮ ላይ የተካሄደውን ልዩ መርማሪ ሙለር የደገፉትን ድንገተኛ ብርበራ አሳፋሪ ሁኔታ፣ በአገራችን ላይ የተፈጸመ ጥቃት፣ የፍትሕ መጥፋት አዲስ ደረጃ ሲሉ የውግዘት ውርጅብኝ አሰምተዋል። ፕሬዚደንት ትራምፕ ለምንድን ነው ብድግ ብዬ ሙለርን የማላባርረው? አሳፋሪ ነገር ነው እየተካሄደ ያለው ምን እንደሚመጣ እናያለን። እየተፈጸመ ያለውን ነገር ስታስተውሉት አሳዛኝ ሁኔታ ነው። እናም ብዙ ሰው ለምን አታባርረውም ይሉኛል። በዛ ላይ አንዳችም ያገኙት ነገር የለም። ምርመራው እንደቀጠለ ነው። ባለፈው የዩናይትድ ስቴትስ ምርጫ ውስጥ ሩሲያ ጣልቃ ገብ ጥቃት ፈጽማለች ተብሎ ከቀረበው ውንጀላ ጋር ያላቸውን ግንኙነት አስመልክቶ ልዩ መርማሪው ሮበርት ሙለር ስለ ትራምፕ ትንፍሽ ያሉት አንዳች ቃል እስካሁን የለም። በትራምፕ ነገረ ፈጅ ቢሮ ላይ ትናንት የተካሄደውን ብርበራ በቅርብ አውቃለሁ የሚል ምንጭ እንዳለው ተናግሮ ትናንት ምሽት ላይ አዲስ ዘገባ ያወጣው ዘ ዋሽንግተን ፖስት ጋዜጣ ጠበቃው ሚስተር ኮሆን በባንክ ላይ ከተፈጸመ ማጭበርበር፣ የገንዘብ ሽግግር ማጭበርበርና የምርጫ ዘመቻ ገንዘብ አያያዝ ደንብ ጥሰት ምርመራ እየተካሄደባቸው መሆኑን አመልክቷል። ስቶርሚ ዳንየልስ በሚል የመድረክ ስሟ ለምትታወቀው ሚስተር ትራምፕ ተኝተዋታል ለተባለች አንዲት የሥጋዊ ቅብጠት ፊልም ተዋናይት በኢትዮጵያ የዘመን አቆጣጠር ባለፈው 2009 ዓ ም ከተካሄደው ፕሬዝደንታዊ ምርጫ ድምፅ ቀን ጥቂት ቀደም ብሎ እኒህ ትላንት የተበረበሩት ነገር ፈጃቸው 130 ሺህ ዶላር አፍ መዝጊያ እንደ ከፈሏት ተገልጿል። ይሁን እንጂ ስለዚያ ክፍያ የሚያውቁት ነገር እንደሌለ ትራምፕ በቅርቡ ተናግረዋል። በጋዜጠኛና በሚስተር ትራምፕ መካከል የተካሄደ ምልልስ ነው የሰማችሁት። ማይክል ጠበቃዬ ነው፣ ለምን እንደ ከፈላት ራሱን ጠይቁት የሚል ነበር የፕሬዝደንቱ መልስ። የዚያ ክፍያ ለስቶርሚ ዳንኤልስ መፈጸም ምናልባት የዶናልድ ትራምፕን የመመረጥ ዕድል ሊያጨልም ይችል የነበረ አጋጣሚ ለማለባበስ የተደረገ ሕገወጥ የምርጫ መዋጮ ነው የሚል እምነት ያላቸው ሕግ አዋቂዎች አሉ።